The Voice of America. እየጣለ ባለው የክረምት ዝናብ ምክንያት የአዋሽ ወንዝ በመሙላቱ ሰላሳ ሁለት ሺህ የሚደርሱ የአፋር ክልል ነዋሪዎች መፈናቀል ምክንያት መሆኑ ተሰማ። ለጎርፉ ተጋላጭ የሆኑ የህብረተሰብ ክፍሎች መንግስት ተገቢውን ድጋፍና ክትትል እያደረገልን አይደለም ሲሉ ቅሬታቸውን ገልጸዋል። መስፍን አራጌ ዘገባ አለው። የኢትዮጵያ ዜና አገልግሎት የክልሉን ምግብ ዋስትና ማስተባበሪያ ጽህፈት ቤት ጠቅሶ እንደዘገበው ከክረምቱ ጋር ተያይዘው የአዋሽ ወንዝ ሞልቶ በመጥለቅለቁ በስድስት ወረዳዎች የሚገኙ 32000 ገደማ ሰዎች ከቤት ንብረታቸው ለመፈናቀል ተገደዋል። በወንዙ ዳርቻ የሚገኙ ሌሎች ሰባት ወረዳዎች ደግሞ ለጎርፍ አደጋ ተጋላጭ ሆነዋል ነው የተባለው። የጽህፈት ቤቱ የቅድመ ማስጠንቀቂያና ፈጣን ምላሽ ዳይሬክተር አይዳ ሂስ ያሲንን አስተያየት መሰረት ያደረገው የኢዜአ ዘገባ እንደሚያስረዳው እስካሁን በአይሳኢታ ወረዳ በጉርጉም ሁለት ቀበሌዎች ለሚገኙ ከ1 ሺህ 100 በላይ ሰዎች በሄሊኮፕተር ወደ የታገዘ የምግብ አቅርቦት እየተደረገ ነው። ከችግሩ ስፋትና አሳሳቢነት አንጻር ግን የፌዴራል መንግስቱ ድጋፍ እንዲያደርግ መጠየቁን ከዘገባው ለመረዳት ተችሏል። በአፋራ ሳይት አካባቢ የእርሻ መሬታቸው በጎርፍ ከጥቅም ውጭ የሆነባቸው አስተያየት ሰጪ ግን የመንግስት ትኩረት አናሳ ነው፣ በአካባቢው ተገኝቶ ችግራችንን የታዘበን መፍትሄ አቅጣጫም ያመላከት አመራር የለም ሲሉ ቅሬታቸውን ለአሜሪካ ድምጽ ገልጸዋል። የደረሰ ሰው የለም ከክልሉም ከቀበሌም ከወረዳም ከዞሆነም ዞር ብሎ የደረሰ ሰው የለም ትራት ምርቱ ያቅርብላለኛ ምንም ሻንግረትን ለጋው

የሚባል አካባቢ ኮረጎረላ ማን የሚባል ሰዎች መቶ በቅሬታው ዙሪያ የመንግስትን አስተያየት ለማካተት ለክልሉ የመንግስት ኮሚኒኬሽን ተደጋጋሚ የስልክ ጥሪና የጽሁፍ መልእክት ለማስተላለፍ ቢሞክርም ምንም አይነት ምላሽ ማግኘት አልቻልኩም። ቪኦኤ ይህንን ጨምሮ በተለያዩ ጊዜያት በተለያዩ ርዕሰ ጉዳዮች ማስታወቂያዎች በሚነሱ ቅሬታዎች ዙሪያ የክልሉ አመራሮች ምላሽ እንዲሰጡ ሙከራ አድርጎ ምላሽ አለማግኘቱን በተደጋጋሚ መዘገቡ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ